ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 20 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። i there is expanding democracy in africa. you have seen what has happened, whether it was the arab spring or whatever it is. the people's themselves are standing up, asking, በአፍሪካ ዲሞክራሲ እየተስፋፋ ነው። የአረብ አብዮት በሉት የፈለጋችሁን በሉት፣ ምን እየሆነ እንዳየን ነው። ህዝቡ የሚፈልገውን ራሱ እየጠየቀ ነው ሲሉ የሰማችሁት ኤራስተስ ሞይንቻ የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ናቸው። በአብይ ርዕስ ዘገባ አለን። ለዋና ዋና ዜናው ቆንጭት፣ የፌዴራሉ ከፍተኛ ፍርድ ቤት እነ ሶሊያን ሽመልስ በሚል ፋይል የመሰረተውን አቃቤ ህግ የመሰረተውን ክስ በአብዛኛው ተቀበለ። አንዳንድ ፍሬ ነገሮች ግን ከክሱ እንዲሰረዙ በዛሬው ዕለት በይኗል የሚለው አንዱ ዜናችን ሲሆን በመቀሌ ታስረው የነበሩት የተቃዋሚ ዋርና ትግራይ መሪ ዛሬ መፈታታቸው ተዘግቧል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት እነ ሶሊያና ሽመልስ በሚል ፋይል ጦማሪያን እና ጋዜጠኞች ላይ አቃቢ ህግ የመሰረተውን ክስ በአብዛኛው ሲቀበለው፣ አንዳንድ ፍሬ ነገሮች ግን ከክሱ እንዲሰረዙ ዛሬ በይኗል። ተከሳሾቹ በተሻሻለው የአቃቢ ህግ ክስ መሰረት የእምነት ክህደት ቃላቸውን እንዲሰጡም ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሀ ችሎቱን ተከታትሏል። ፍርድ ቤቱ ባለፈው ጥር 6 ቀን 2007 ዓ.ም ምህረት በኋላው ችሎት በቀጠረው መሰረት አቃቤ ህግ በሶሊያና ሽመልስ በሌለችበትና በሌሎች ዘጠኝ ጦማሪያንና ጋዜጠኞች ላይ አሻሽዬ ዋለሁ ብሎ ባቀረበው ክስ ዛሬ ብይን ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት ቀደም ሲል የተከሳሽ ጠበቆች ካቀረቧቸው የክስ መቃወሚያ ፍሬ ነገሮች መካከል የተቀበላቸውና አቃቤ ሕግም እንዲያሻሽል ትእዛዝ የሰጠባቸው ሲጠቃለሉ አራት ናቸው። አራቱም ፍሬ ነገሮች በክሱ ላይ ግልጽ ሆነው ስላልቀረቡ የተከሳሾችን የመከላከል መብት ያጣብባሉ የሚል ተቃውሞ የቀረበባቸው ነበሩ። እነዚህም ቡድንና ድርጅት እየተባለ በክሱ የተጠቀሰው አካል ማንነትና የማንነት በግልጽ አለመታወቁ፣ የተከሳሾችን ኃላፊነትና የሥራ ክፍፍል በግልጽ አለማመልከቱ፣ ሦስተኛ ተከሳሽ ናትናኤል ፈለቀ ተቀበለ የተባለው 48 ሺህ ብር ከማን የትና መቼ እንደተቀበለው በግልጽ አለመታወቁ እንዲሁም ተከሳሾቹ ስልጠና በመውሰድና በመስጠት የቀረበባቸው ክስም ግልጽነት የሌለው እንደሆነ የተከሳሽ ጠበቆች በዝርዝር አቅርበው ፍርድ ቤቱም ተቀብሎ እንዲሻሻል ለአቃቢ ሕግ ትዕዛዙን ሰጥቶ እንደነበረ ይታወሳል። ፍርድ ቤቱ ዛሬ በሰጠው ብይን አቃቢ ሕግ ያሻሻለውን ክስ በአብዛኛው ተቀብሎ የተከሳሾችን ተሳትፎና የሥራ ክፍፍልን በተመለከተ ግን አቃቢ ሕግ የእያንዳንዱን ተከሳሽ ተሳትፎ ምን እንደሆነ ገልጾ በብይኑ መሰረት አሻሽሉ ያላቀረበ በመሆኑ እነዚህ ፍሬ ነገሮች ወይም ነጥቦች ከክሱ ይሰረዙ ሲል በይኗል። ተከሳሾቹም በተሻሻለው ክስ መሰረት ከጠበቆቻቸው ጋር መክረው የእምነት ክህደት ቃላቸውን እንዲሰጡ ለጥር 26 ቀን 2007 ዓ ም ቀጥሯቸዋል። አቃቤ ህግ በሶሊያና ሽመልስ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታሁን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይ እና ተስፋለም ወልደየስ ላይ ባለፈው ሐምሌ ወር በሽብር ወንጀል ከሷቸው ክርክር ላይ መሆናቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ካለፈው ሰኞ ጀምሮ መቀሌ ውስጥ ታስረው የነበሩት የተቃዋሚው አረና ትግራይ መሪ ዛሬ ተፈተዋል። የአረና ትግራይ ለዲሞክራሲና ለሉዓላዊነት ሊቀመንበር አቶ ብርሃኑ በረሃ የተያዙት ወንጀል ተፈጽሞበታል ተብሎ በሚጠረጠር ቤት ውስጥ በመገኘታቸውና በወንጀል ድርጊት ትብብርና ፖሊስ ተሳድበሃል በሚል ምክንያት እንደነበረ የፓርቲው የቀድሞ ሊቀመንበር አቶ ገብሩ አስራት ትናንት ለቪኦኤ በስልክ መግለጻቸው ይታወሳል። ይሁን እንጂ አቶ ብርሃኑ በረሃ ዛሬ ከእስር ተፈታዋል ለትግርኛ ቋንቋ ባልደረባችን ተወልደ ወልደ ገብርኤል ከፖሊስ ጣቢያ በሰጡት ቃል የታሰሩት የታሰርኩት በፖለቲካ ወከባ ነው የተፈታሁትም በፖለቲካ ነው ብለዋል። የኤርትራ መንግስት ስድስት ጋዜጠኞችን በዋስ ከእስር ለቋል ያሉትን ዜናዎች በደስታ ተቀብለናል ስትል ዩናይትድ ስቴትስ አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄን ሳኪ ባወጡት መግለጫ አሁንም በኤርትራ መንግስት ታስረው የሚገኙትና ቁጥራቸው አስራ ሰባት እንደሚሆን የሚነገረው ጋዜጠኞች ጉዳይ በጥልቅ ያሳስበናል በማለት አክለዋል። የኤርትራ መንግስት የተቀሩትን እስረኞች፣ በሃይማኖት እምነታቸው ምክንያት የታሰሩትን፣ አስራ አምስቱ ተብለው የሚታወቁትን የቀድሞ ባለስልጣናት እና የፖለቲካ እስረኞችን በሙሉ ለመፍታት አስቸኳይ እርምጃ እንዲወስድ የስቴት ዲፓርትመንቱ መግለጫ ያሳስባል። ለጋዜጠኞች ደህንነት የሚሟገተው ሲፒጄ የምስራቅ አፍሪካ ተጠሪ ታም ሮድስ በበኩላቸው ቀድሞውንም ቢሆን መታሰር ያልነበረባቸውና በፍርድ ቤት የመዳኘት እድል ያላገኙት ጋዜጠኞች በመለቀቃቸው ተደስተናል ብሏል። የኤርትራ ባለስልጣናት የተቀሩትንም ጋዜጠኞች በሙሉ እንዲፈቱ ያሳሰቡት ታም ሮድስ ከዓለም እጅግ ድብ ድብቅ ሀገሮች አንዷ በሆነችው ባሏት በኤርትራ ሳንሱሩን የሚያረግቡ እርምጃዎች እንዲወሰድ ጥሪ እናቀርባለን ብለዋል። ስድስቱ የመንግስቱ ራዲዮ ባና ጋዜጠኞች በምን ምክንያት እንደተወነጀሉ የኤርትራ መንግስት ተናግሮ እንደማያውቅና አሁንም በምን ምክንያት እንደለቀቃቸው ግልጽ አይደለም ብሏል ሲፒጄ። የሶማሊያ ፕሬዚደንት ለአልቃይዳው ግብረ አበር ለአልሻባብ አባላት ምህረት እንሰጣለን ያሉትን ጥሪ ዛሬም ደግመው አሰምተዋል። መንግስታቸው ወንጀል መፈጸማቸውን ለሚያምኑ፣ ነውጠኛውን ቡድን ለሚከዱና የሀገሪቱን ሰላምና የእርቅ ሂደት ለሚቀበሉ የአልሻባብ አባላት ደህንነታቸውን እናረጋግጥላቸዋለን ሲሉ ፕሬዚደንት ሐሰን ሼህ መሐመድ አስታውቀዋል። ፕሬዚደንቱ በቃል አቀባያቸው አማካይነት ባወጡት መግለጫ መንግስታቸው አልሻባብን ከድተው ለሚገቡ የሙያ ስልጠና ወይም ስራ እንዲያገኙ ይረዳል ብለዋል። ፕሬዚደንቱ ይህን የተናገሩት የቀድሞ የአልሻባብ የስለላ ኃላፊ ዘከርያ ኢስማኤል ሄርሲ አልሻባብን ከድቶ ለመንግስት መግባቱን ተከትሎ ሲሆን የአልሻባብ አባላት ያለማቋረጥ ከድተው እየገቡ ነው ሲል መንግስቱ ተናግሯል። ፕሬዚደንቱ በዚህ ጥሪያቸው ግድያና መድፈር የመሳሰሉ ወንጀሎች የፈጸሙ ምህረት አይደረግላቸውም፣ ነገር ግን የቅጣት ፍርዳቸውን ካጠናቀቁ በኋላ የሰላም ሂደቱን ሊቀላቀሉ ይችላሉ ብለዋል። አድማጮች፣ ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት ደቡባዊ ሊባኖስ ውስጥ አንድ ሰላም አስከባሪው እንደተገደለበት አረጋገጠ። በአካባቢው የእስራኤል ጦር ሰራዊትና የሊባኖሱ ሽምቅ ተዋጊ ቡድን ሄዝቦላ ሲታኮሱ የነበረ ሲሆን የመንግስታቱ ድርጅት ሰላም አስከባሪው በምን ሁኔታ እንደተገደለ በዝርዝር አላስታወቀም። ዛሬ ቀደም ብሎ ሄዝቦላ በአንድ የእስራኤል የጦር ሰራዊት ኮንቮይ ላይ ጥቃት ማድረሱን አስታውቋል። ሄዝቦላ ጥቃቱን ያደረሰው በቅርቡ ሶሪያ ውስጥ እስራኤል ያደረሰችው መሆኑ ለሚታመነው እና ስድስት የሄዝቦላ አባላትና አንድ ኢራናዊ ጀኔራል ለገደለው የአየር ጥቃት የወሰደው የበቀል እርምጃ ለመሆኑ ፍንጭ ሰጥቷል። የእስራኤል የጦር ሰራዊት ቃል አቀባይ ፒተር ለርነር ሲናገሩ ዛሬ በደረሰው ጥቃት እስራኤልና ሊባኖስ ድንበር ላይ ሸማቂዎቹ ጸረ ታንክ ሚሳኤል ተኩሰዋል፣ የእስራኤል ኃይሎች በአጸፋው መድፍ ተኩሰዋል ብለዋል። የሶሪያ ፕሬዚደንት ባሻር አላሳድን የሚደግፈው ሂዝቦላ በሀገሪቱ ለአራት ዓመታት በዘለቀው የእርስ በርስ ጦርነት የመንግስቱን ሀይሎች የሚረዱ ተዋጊዎች መላኩ ይታወቃል። ውጊያው ሶሪያና እስራኤልን ወደሚያዋስነው በተለይም የጎላን ከረብቶች አካባቢ ሲዛመት ቆይቷል። እስራኤል ዛሬ ቀደም ብላ ባወጣችው መግለጫ ትናንትና ከሶሪያ በኩል ወደ ጎላን በተተኮሱት ሮኬቶች አጸፋ በሶሪያ ያዳፍን የመተኮሻ ጣቢያዎች ላይ አዲስ የአየር ጥቃት አድርሰናል ብላለች። የእስራኤል የመከላከያ ሚኒስትር ሞሼ ያሎን ሲናገሩ የአየር ኃይላችን ያደረሰው ጥቃት ለሶሪያ መንግስት ከድንበሮቹ ለሚነሱ ጥቃቶች ኃላፊ አድርገን እንደምንይዘው ግልጽ መልእክት የሚያስተላልፍ ነው ብለዋል ሚኒስትሩ የዮርዳኖስ የማስታወቂያ ሚኒስትር ሙሐመድ አልሞማኒ በእስልምና መንግስት ቡድን የታገተውን የዮርዳኖሳዊ የጦር ጄት አብራሪ በቁጥጥራቸው ስር ባለችው ተጠርጣሪ ሽብርተኛ በኢራቃዊቱ ሳጃላ አልራሻዊን ለውጥ ለመልቀቅ መንግስታቸው ዝግጁ መሆኑን አስታወቁ። ሚኒስትሩ ዛሬ ረቡዕ ይህን ያስታወቁት የእስልምና መንግስት ቡድን ታጋቾቹን አርዳለሁ ያለበት ጊዜ ባለቀበት በአሁኑ ወቅት ነው። የዜናው ሰዓት አበቃ። Yeah. የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 እና በ31 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚያስተላልፍላችሁ የረቡ ጥር 20 ምሽት ፕሮግራማችንን ነው የምታደምጡት። የቀድሞ የኦሮሞ ነጻነት ግንባር ኦነግ የአመራር አባል የነበሩትና አሁን የኦሮሞ ዲሞክራሲያዊ ግንባር መሪ አቶ ሌንጮ ለታ ትግላቸውን በሀገር ውስጥ በሰላማዊ መንገድ ለማከናወን ወደ አዲስ አበባ በቅርብ ጊዜ እንደሚጓዙ አስታውቀዋል። እኛ ቀደም ሲል የፈለግነው ከገዢ ፓርቲ ጋር መግባባት ላይ ደርሰን ከዚያ በኋላ ወደ ሀገር ለመመለስ ነበር። ይሄ አሁን ብዙ ጊዜ ፈጀ። ጊዜ ስለፈጀ እዚያው ሄደን ለመወያየት ወስነናል። አቶ ሌንጮ ለታን በዲሞክራሲ በተግባር በኋለኛው አጋማሽ ዝግጅታችን ጠብቋቸው። አሁን የሰላሳኛው የአፍሪካ ዋንጫ ዘገባ በሰሎሞን ክፍል ይቀርባል። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ለአፍሪካ ዋንጫ በአስራ ስድስቱ ብሔራዊ ቲሞች መካከል ለሩብ ፍጻሜው ለማለፍ ሲካሄዱ የሰነበቱ የማጣሪያ ግጥሚያዎች ዛሬ የዲ ምድቦቹ ካሜሩን ከአይቮሪ ኮስትና ጊኒ ከማሊ በሚያደርጉት ግጥሚያ ይፈጸማል። ትላንት አልጄሪያ ሴኔጋልን፣ ጋና ደቡብ አፍሪካን ሁለት ለዜሮ እና ሁለት ለአንድ በሆነ ውጤት ረድተው ቅዳሜ በስምንቱ ቲሞች መካከል የሚጀምረውን የሩብ ፍጻሜ ፍልሚያ ተቀላቅለዋል። ቅዳሜ ዕለት ያን ከባድ የሩብ ፍጻሜ ጥሎ ማለፍ ግጥሚያ በቅድሚያ የሚያደርጉት ሁለቱ ኮንጎዎች ይሆናሉ። ብዙዎችን ያጓጓ ጨዋታ ሆኗል። ቀጥሎ አስተናጋጅ ኢኳቶሪያል ጊኒ እና ቱኒዚያ ይጫወታሉ። የዛሬዎቹን ማለት ካሜሩን ከአይቮሪኮስት እና ጊኒ ከማሊ የሚያደርጉትን ጨዋታ ባጭር ባጭሩ ለማየት አይቮሪኮስት ወደ ሜዳው የምትገባው ያለ መሐል አጥቂዋ ሼክ ቴዮቴ እና ሌላው የክንፍ ተጫዋች ጀርቪኖ ነው። ሁለቱም በቅጣት የወጡ ጎበዝ ተጫዋቾቿ ናቸው። ካሜሩንም ብትሆን መሃል አከፋፋያ ኢዮንቅኖ በመክፈቻው ግጥሚያ ከማሊ ጋር ሲጫወቱ ግራ እግሩን ተጎድቶ ዛሬ አይሰለፍም። ለማንኛውም የዲ ምድብ ቀዳሚ ጨዋታዎች ሁሉም እኩል በአንድ ለአንድ ውጤት በማብቃታቸውና የመጨረሻ ሁለቱ ግጥሚያዎች በተመሳሳይ አቻ ውጤት ከተጠናቀቁ ወደ ሩብ ፍጻሜው የሚያልፈው ቲም የሚወሰነው በዕጣ ይሆናል ማለት ነው። ይህም ያልተለመደ አሰራር አይደለም። ለምሳሌ እንደ አውሮፓውያን ዘመን አቆጣጠር በ1988 ዓ ምት አልጄሪያ ለሩብ ፍጻሜው ያለፈችው ሦስቱንም ጨዋታ በኩል ውጤት ባጠናቀቀችው በአይቮሪ ኮስት ቦታ እንደነበር አይዘነጋም። እናም አንበሶቹ የአይቮሪ ኮስት ቡድን ተጫዋቾች ዘንድሮ በ2015 ተመሳሳይ ዕድል እንዳይገጥማቸው ካሜሩንን በግድ ማሸነፍ ይኖርባቸዋል ማለት ነው። አስቸጋሪ የሚያደርግባቸው ግን ቲማቸው ውስጥ ከኮሎ ቱሬ በቀር እንደ ካሜሩን ብዙ ልምድ ያላቸው ተጫዋቾች የላቸውም። ስለሆነም ካሜሩን ለማሸነፍ የተሻለ አቋም ላይ ትገኛለች። ጊኒን ያየን እንደው የተከላካይ መስመር ችግር ውስጥ ናት። ፍሎሬንቲን ፖግባ ብሽሽቱ ላይ፣ አምበሉ ካሚል ዛያቴ ደግሞ ባቱ ላይ ተጎድቶ አይሰለፉም። ማሊም እንዲሁ ግብ ጠባቂዋ ሱርሜሊያ ዲያኪቴ በብሽሽት ጉዳት ከውድድሮች በመውጣቱ የምታሰልፈው ጀርሜን ቤርተን ተለዋጩን ነው። ማሊ ካለፉት ስምንት የጥሎ ማለፍ ውድድሮች በስድስቱ አልፋለች፣ ጥሩ ታሪክ አላት። የጊኒው የክንፍ መስመር አጥቂ ተጫዋች ኢብራሂማ ትራዋሬ ሲናገር በእስካሁኑ ሂደት ፈተናውን ተወጥተናል፣ ከጥሎ ማለፉ ውድድርም አንቀርም ተስፋለን ብሏል። ኢብራሂማ ትራዋሬ ከካሜሩን ጋር ሲጫወቱ ግብ ያስቆጠረና ዘንድሮ ኮከብ ተጫዋቾች ከተባሉ አጥቂዎች አንደኛው ነው። በዚሁ ላብቃ። አድማጮች ነገ ሐሙስና ከነገ በስቴ አርብ በሁለቱ ቀናት ጨዋታ አይኖርም፣ ረፍት ያደርጋሉ። ቅዳሜ ከባዱን የሩብ ፍጻሜ ጥሎ ማለፍ ጨዋታ ይጀምራሉ። በድጋሚ ለማስታወስ የቅዳሜ ተፋላሚዎች ሁለቱ ኮንጎዎችና ኢኳቶሪያል ጊኔ ከቱኒዚያ የሚያደርጉት ይሆናል። እንከታተላለን። ቅዳሜ እንገናኝ። እስከዚያው ሰለሞን ክፍሌን ሰላም፣ ደህና ቆዩ። ለአፍሪካ ዋንጫ ዘገባው ሰሎሞንን አመሰግናለሁ። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። አዲስ አበባ ላይ ከነገ በስቲያ አርብ የአፍሪካ ሕብረት የመሪዎች ጉባኤ ይጀመራል። በጉባኤው ዝግጅትና ዋና ዋና አጀንዳ ላይ የህብረቱ ኮሚሽን ምክትል ኤራስተስ ሞኤንቻ ዛሬ ለጋዜጠኞች መግለጫ ሰጥተዋል። እስክንድር ፍሬው ተከታትሏል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኢራስተስ ሞየንቻ ገለጻቸውን የጀመሩት አርብ የሚከፈተው የመሪዎች ጉባኤ እጅግ ወሳኝ መሆኑን በመጠቆም ነው። ይህ በቀላል አነጋገር ይህ የጀመርነው ነው ጉባኤ አንገብጋቢና በበርካታ መንገዶችም ወሳኝ መሆኑን ልነግራቸው እችላለሁ ምክንያቱም በአፍሪካ ህብረት የተቀረጸው አጀንዳ 2063 ይህ የሚደረግበት ነው። እንደምታውቁትም አጀንዳ 2063 ኢኮኖሚያችንን በሚቀጥሉት 50 ዓመታት እንዴት በፍጥነት እንደምናሳድግ አፍሪካ ያዘጋጀችው የጉዞ አቅጣጫ አካል ነው። ነገር ግን ያ የጉዞ አቅጣጫ አካል ወደ ተጨባጭ ፕሮግራሞች ከሚለወጡና ከሚተገበሩ በትክክል እየተጓዝንም እንደሆን ከምንገመገምባቸው። የአስር አመታት ፕሮግራሞች ጋር የተቀረጸ ነው። በጎርጎረሳውያን የዘመን አቆጣጠር ይህ የያዝ ነው የ2015 ዓ ም የምዕተ ዓመቱ የልማት ግቦች የሚጠናቀቁበት የድኅረ 2015 የልማት አጀንዳ ደግሞ የሚጀመርበት እንደሆነም ሚስተር ሙዌንቻ አስታውሰዋል። እናም እስከ 2063 የሚቆየው የአፍሪካ ህብረት የ50 ዓመት የልማት አጀንዳ ለዚህ የድኅረ 2015 አለም አቀፍ የልማት አጀንዳ ጭምር ግብዓት መሆን እንደሚችል ተናግረዋል። ጉባኤው በተጨማሪም በአንድ ዓመት ውስጥ የተከናወኑ ተግባራትንና ያጋጠሙ ችግሮችን መለስ ብሎ እንደሚገመግም ተክሰዋል። የአህጉሪቱን ሰላምና ጸጥታ ከማስከበር አንጻር ለምሳሌ በአንድ በኩል አበረታች ውጤቶች የተገኙበት፣ በሌላ በኩል ግን ፈተናዎች የተጋረጡበት ሁኔታ መኖሩን አስረድተዋል። አዲስ ክስተት ተመልክተናል። ይህም በቦኮ ሐራም እየተካሄደ ያለው አክራሪነትና ጽንፈኝነት ነው ወደ አህጉሪቱ ምዕራባዊ ክፍል መስፋፋት ስጋትም ደቅኗል። በዚህ የመሪዎች ጉባኤም ይህ ስጋት የመወያያ ርዕስ ይሆናል። በመሪዎቹ ጉባኤ ምን አይነት ውሳኔ ሊወሰን እንደሚችል የተጠየቁት ምክትል ሊቀመንበሩ በሚቀርቡት መረጃዎችና በሚደረገው ውይይት ላይ የተመሰረተ ሊሆን እንደሚችል ገልጸዋል። የዚምባብዌው ፕሬዚዳንት ሮበርት ሙጋቤ ቀጣዩ የአፍሪካ ሕብረት ሊቀመንበር ሊሆኑ እንደሚችሉ እየተገለጸ ይገኛል። በተለያዩ ጉዳዮች እየተወቀሱ የሚገኙት መሪ እንዴት ለዚህ ኃላፊነት እንደሚመረጡ የተጠየቁት የሕብረቱ ምክትል ሊቀመንበር ቀጥተኛ ምላሽ አልሰጡም። በየትኛውም ሀገር ወሳኙ ሕዝቡ ነው ሲሉ ነው ያብራሩት። But is expanding democracy in Africa በአፍሪካ ዲሞክራሲ ሲስፋፋ እያየን ነው። የአረብ አብዮት በሉት ምንም በሉት በዚያ የሆነውን ተመልክተናል። ሕዝቡ ራሱ ለመብቱ ቆሞ በአመራር ላይ ያሉት ጥሩ አመራር እንዲሰጡ ጠይቋል። የማንኛውም መልካም አስተዳደር ፈተና ህዝቡ ራሱ ለራሱ የሚሰጠው ነው። እኔና እናንተ ለዚህ ወይም ለዚህ ሀገር ጥሩ መሪ ማን እንደሆን የማወቅ ችሎታና አቅም ያለን አይመስለኝም። ህዝቡ መርጦ መሪያችን ይህ ነው ካለ የሚገባው ያ ነው። እራሱ ተነስቶም ይህንን አልቀበልም ካለ ያወርደዋል። እና ይህ ጥሩ መሪ ነው፣ ያ መጥፎ መሪ ነው ለማለት እኔ ማነኝ? የፊታችን አርብ ለሚጀመረው የመሪዎች ጉባኤ መንገድ የሚጠርጉ የተለያዩ ስብሰባዎች በአዲስ አበባ በመካሄድ ላይ ይገኛሉ። ከዋናው ጉባኤ ጎን ለጎንም ለአፍሪካ ልማት አዲስ አጋርነት ኔፓድ፣ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድና ሌሎችም በመሪዎች ደረጃ ስብሰባዎች ያካሂዳሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የዕለቱ አብይ ርዕስ ነበር። ለመጽሔት ክፍለ ጊዜ ወደ አሰናዳናቸው ዘገባዎች ደግሞ እናልፋለን። የአልሻባብ የስለላ ክፍል ኃላፊ የነበረው ዘከሪያ ኢስማኤል አህመድ ሄርሲ ለሶማሊያ ፌዴራላዊ መንግስት እጁን ሰጥቷል። በመገናኛ ብዙሃን ቀርቦም የቡድኑን የሽብር ተግባር አውግዟል። አልሻባብ ታዋጊዎቹን በተሳሳተ አቅጣጫ በመምራት ዓላማ ቢስ ጦርነት ውስጥ እንዲጠመዱ ማድረጉን የገለጸው ዘካሪያ በውጊያ ላይ ያሉ ጓዶቹን አሳምኖ እጃቸውን ለመንግስት እንዲሰጡ እንደሚያደርግም ተናግሯል። ዛኪ ከአልቃይዳ ጋር ግንኙነት ካላቸው ሰባት የአልሻባብ መሪዎች አንዱ ሲሆን ያለበትን ለጠቆመ ወይም እጁን ይዞ ላስረከበ የሦስት ሚሊዮን ዶላር ሽልማት እንደሚጠብቀው የታወጀበት ሰው ነው። ይህ ሁኔታ ለመሆኑ ሶማሊያ በአልሻባብ ላይ ለምታካሄደው ጦርነት ምን ማለት ነው? ከሞቃዲሾ አብዱልአዚዝ ቢሎው ለቪኦኤ ዘግቧል። አዲሱ አበባ ያቀርበዋል። የሶማሊያ ባለስልጣናት የዛካሪያ ኢስማኤል አህመድ ሄርሲን እጅ መስጠት በደስታ ነው የተቀበሉት። እጁን እስከሰጠበት እስካለፈው ትሳሶ ድረስ ዛኪ በሚል ስም የሚጠራው ዘካሪያ መቀመጫውን ሶማሊያ ውስጥ ላደረገው ነውጠኛ ቡድን የደህንነት ክፍሉ ሹም ሆኖ አገልግሏል። መቀዲሾ ውስጥ ለጋዜጠኞች ሲናገር የነበረበትን ነውጠኛ ቡድን አውግዞ ሲያበቃ እንደ እኔ የተሳስታችሁ ከዚህ ቡድን ጋር የተሰለፋችሁ ሁሉ የሶማሊያን የሰላም ጉዞ ትቀላቀሉ ዘንድ ጥሬን አቀርባለሁ ብሏል። አደባ ዋን አደይነያ ታሪክ አንሶር ሸግነያ ከዛሬ ጀምሮ የዚህ ነውጠኛ ቡድን አባል አለመሆንን እየገለጥኩ ቡድኑ ከሚያካሄደው የአመፅ ተግባር ርቄ ርቄ ግጭቶችን ለመፍታት ያለውን ብቸኛ የሰላማዊ እንቅስቃሴ ተቀላቅያለሁ። በቡድኑ ውስጥ ያላችሁ ጓደኞችም ወደ ሰላማዊ እንቅስቃሴ እንድትመጡ እመክራለሁ ነው ያለው። የሶማሊያ መንግስትም በአሸባሪ ቡድን ውስጥ ቆይቶ ወደ ሰላም ለሚመጣና አመፅን ለሚያወግዝ ሁሉ ምህረት ማድረጉን አውጇል። የማስታወቂያ ሚኒስትሩ ሙስታ ድሁድሁሎም ማንኛውም አመጽን የሚያወግዝና ከሽብር ተግባር ራሱን ያወጣ በማህበረሰቡ ውስጥ ለመቀላቀል ይችላል ሲሉ ተናግረዋል። ደውለደ ታይ ሶማሊ የተሳሳተ አቅጣጫቸውን ተረድተው አመጽን ላወገዙ የአልሻባብ አባላት በማህበረሰባችን ውስጥ ቦታ እንዳላቸውና በሰላም የመኖር ዋስትናቸውም እንደሚጠበቅ የሶማሊያ ፌዴራላዊ መንግስት በተደጋጋሚ አስታውቋል። ዛኪ እንዳለውም ልዩነቶቻችንን በሰላማዊ መንገድ መፍታት እንችላለን ነው ያሉት። ሚኒስትሩ ከዚህ ቀደም እጃቸውን ለሶማሊያው ፌዴራላዊ መንግስት ከሰጡት ከከፍተኛው የጦር አዛዥ ከሐሰን ዳሂር አይወስ እንዲሁም ባለፈው ሰኔ ወር እንደ አውሮፓ አቆጣጠር 2014 ዓ.ም ከተማረከው ከፑንትላንዱ የአልሻባብ ክፍል ኃላፊ ከሳይድ አታም በኋላ ዛኪ ከፍተኛው የአልሻባብ ጦር መሪ አዛዥና ባለሥልጣን መሆኑ ነው። የሶማሊያ መንግስት በአልሸባብ ላይ የሚያካሄደውን ጦርነት ቀስ በቀስ በድል እየተወጣ ይመስላል። በአፍሪቃ ሕብረት ወታደሮች እገዛ ሞቃዲሾ በአሁኑ ሰዓት ለረጅም ጊዜ በአልሸባብ ቁጥጥር ስር የነበሩትን ሰፋፊ የደቡብና የማዕከላዊ ሶማሊያ ክፍል በቁጥጥሯ ስር አውላለች። እንደ አውሮፓ አቆጣጠር በመስከረም 2013 ዓመተ ምህረት የዩናይትድ ስቴትስ ሰው አልባ አውሮፕላን ከፍተኛውን የአልሸባብ መሪ አህመድ አብዲ ጎዳኔን መግደሉ አይዘነጋም። ከዚያን ጊዜ ወዲህ አመራሩ መከፋፈል ጀምሮ ነበር። ሆኖም አልሻባብ ለሶማሊያ መንግስት ጠንካራ ኃይልና ፈተና ሆኖበት ቆይቷል። ወደ ተከታዩ የመጽሔት ርዕስ እንሸጋገርን። ናይጄሪያ ውስጥ በትልቋ የሰሜን ምስራቅ ከተማ ማይዱጉሪና በአቅራቢያው በምትገኘው መንጉኖ ከተማ ላይ ቦኮ ሐራም የሚያካሂደውን ጥቃት ለመከላከል ካልተቻለ ትልቅ ሰብአዊ ቀውስ ይከተላል ሲል አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት አስጠንቅቋል። ቦኮ ሐራም በእነዚህ ሁለት ከተሞች ያካሄዳቸው ሁለት ትልልቅ ጥቃቶች በብዙ መቶ ሺዎች በሚቆጠሩ ሲቪሎች ላይ አደጋ ደርሰዋል። በማይድጉሪና አካባቢዋ ያሉት ሰዎችም ይህ ስጋት እንደ ትልቅ ስጋት እንደ ተደቀነባቸውም አምነስቲ ገልጿል። ባልደረባችን ኪም ሉዊስ በአምነስቲ ኢንተርናሽናል የአፍሪካ ክፍል ኃላፊ አቶ ነጻነት በላይ እናነጋግራለች። አዳነች ስሳ እየት አቀርበዋለች። አቶ ነጻነት በላይ በአሁኑ ወቅት አዲስ አበባ ባለው የአፍሪካ ህብረት ዋና ጽህፈት ቤት ነው የሚገኙት። የአፍሪካ ህብረት ሰላምና የጸጥታ ካውንስል ሐሙስ ቦኮ ሐራምን የሚከላከል ክልላዊ ኃይል ስለመመስረት ጉዳይ ይነጋግራል ተብሎ ይጠበቃል። አቶ ነጻነት በማይዱጉሪ ስላለው ሁኔታ ገልጸዋል። ትልቅ አደጋ ላይ እንዳሉ ነው የምንገነዘበው። ባገኘነው መረጃ መሰረት በቦኮ ሐራም አማጽያንነት የሚጠረጠሩ ሰዎች በማይዱጉሪና በአካባቢዋ ጥቃት በከፈቱበት ወቅት ወደ አንድ መቶ ኪሎ ሜትሮች ርቃ የምትገኘውን ሞንግኖ ከተማን እንደ ተቆጣጠሩ ለማረጋገጥ ችለናል። ከተማይቱ ከተማዪቱ በአገሪቱ ትልልቅ ከሚባሉት ወታደራዊ ሰፈሮች አንዱ ይገኝባታል። እዛ የነበሩት ከአንድ ሺ በላይ የሚሆኑ ወታደሮች ወደ ማይዱጉሪ ያፈገፈጉ ይመስለናል። ስለሆነም በማይዱጉሪ ውጥረት እንደሰፈነ ነው። አቶ ነጻነት አያይዘውም ሌላ ጥቃትም ሊከሰት የሚችል ይመስለኛል፣ የአካባቢው ሕዝብ ትልቅ ስጋት ላይ ነው ያለው ብለዋል። ከማይዱጉሪ መውጣትና መግባትም እንደታገደ ጠቁመዋል። ሌላ ጥቃት ቢከሰትና የናይጄሪያ ወታደራዊ ኃይል የሲቪሎችን ደህንነት ለመጠበቅ ካልቻለ ትልቅ ሰብአዊ ቀውስ ሊከተል ይችላል በማለትም አስጠንቅቀዋል። የናይጄሪያ ወታደራዊ ኃይል እስካሁን ባለው ጊዜ የሲቪሎችን ደህንነት በመጠበቅ ረገድ ብዙም ስኬት እንዳላሳየ አቶ ነጻነት በላይ ገልጸዋል። እኛን የሚያሳስበን የናይጄሪያ ወታደራዊ ኃይል የሲቪሎችን ደህንነት በመጠበቁ ረገድ በተደጋጋሚ ሲሳካለት አለማየታችን ነው። በባጋና በሌሎች በርካታ ቦታዎችም አይተነዋል። ወታደራዊ ኃይል በቦኮ ሀራም አማጽያን ሚሊሻዎች ብዛትና መሳሪያ ሲበለጥ ነው የሚታየው። የናይጄሪያ ወታደራዊ ኃይል ሲቪሎችን በተቀነባበረ መልክ እንዲወጡ ሲያደርግና ሲከላከልላቸው አላየንም። አሁን እኛን የሚያሳስበን ይህ ነው። በመጀመሪያ ደረጃ በግጭቱ ለሚሳተፉት ሁሉም ወገኖች የምናቀርበው ጥሪ ሲቪሎችን ኢላማ ከማድረግ እንዲቆጠቡ ሲቪሎች በሚኖሩበት አካባቢ ወታደራዊ እንቅስቃሴዎች እንዳያካሄዱ፣ ከአካባቢው ለመውጣት የሚፈልጉትን ሲቪሎች እንዳያሰናክሉ የሚል ነው ብለዋል የአምነስቲ ኢንተርናሽናል የአፍሪካ ክፍል ስራ አስኪያጅ። ቀጥሎም አቶ ነጻነት ለናይጄሪያ ወታደራዊ ኃይል የምናቀርበው ጠንካራው ጥሪ የሲቪሎችን ደህንነት ለመጠበቅ ያለውን ህጋዊ መንገድ ሁሉ እንዲጠቀም ነው ይህም ከአካባቢው ለመውጣት የሚፈልጉ ሲቪሎች ስነ ስርዓታዊ ዕቅድና ስትራቴጂ ባለው መንገድ እንዲወጡ ማድረግን ያቀፈ ነው ሲሉ አሳስበዋል። የአፍሪቃ ህብረት የሰላምና የጸጥታ ካውንስል በመጪው ሐሙስ ተሰብስቦ ከሚነጋገርባቸው ነጥቦች መካከል የቦኮ ሐራም ጉዳይ እንደሚሆን አቶ ነጻነት በላይ ገልጸዋል። የቦኮ ሐራም ጥቃትን ለመከላከል ክልላዊ ጣልቃ ግብነት ሊኖር ስለሚችልበት ሁኔታ ይነጋገራል። ስለ ዝርዝር ሁኔታው ግን ገና ግልጽ አይደለም ብለዋል አቶ ነጻነት በላይ። ተከታዩ የመጽሔት ርዕስ በሰብአዊ መብቶች ላይ ያተኩራል። ከ300 በላይ የሚሆኑ በአርባ ሀገሮች ያሉ አባሎቹ በአካል ላይ የሚደርስ ስቃይ ያለ ጥፋት መታሰርና ግድያን ጨምሮ የተለያዩ በደሎች ሰለባ መሆናቸውን ዓለም አቀፉ የፓርላማ ህብረት አባላት ህብረት አይፒዩ አስታውቋል። የህብረቱ ሰብአዊ መብቶች ጉዳዮች ኮሚቴ ከ15 የተለያዩ ሀገሮች የሆኑ 88 አባላቱን ጉዳይ የተመለከተ ጥናት አጠናቆ ውጤቱን ይፋ አድርጓል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ አሉላ ይዟል። በተለያዩ ሀገሮች ፓርላማዎች በአባላቶች ላይ የሚፈጸም የሰብአዊ መብቶች ጥሰት በአንድ የዓለም አካባቢ ወይም አህጉር የተገደበ አይደለም ይላል። ኮሎምቢያ፣ የኮንጎ ዲሞክራቲያዊ ሪፐብሊክና ሽሪላንካ ብዙ አመታት ወደ ኋላ የሚወስድ መጠኑ የበረከተ በደል ከተፈጸመባቸው ሀገሮች ውስጥ ጥቂቶቹ ብቻ ናቸው። ለዓለም አቀፉ የፓርላማ አባላት ህብረት አይፒዩ በደሎቹ መቼ የሚፈጸሙ መቼ መለስ ብሎ ላለመታየት ጊዜ የሚሽራቸው አሊያም የሚያልፍባቸው አይደሉም። አንዳች ሁነኛ እልባት እስኪያገኙም ድረስ በድርጅቱ የሰብአዊ መብቶች ጉዳይ መዝገብ በወግ በወጉ ተለይተው እንዲቀመጡ ይደረጋሉ። የአይፒዩ የሰብአዊ መብት ጉዳዮች ፕሮግራም ኃላፊ ሮጌር ኑሂዜንጋ ለአሜሪካ ድምፅ ሲናገሩ ብሩንዲ በመጨረሻው የሀቅና እርቅ አፈላላጊ ኮሚሽን በማቋቋሟ ኮሚቴው ተደስተዋል ብለዋል። የኮሚሽኑ ማብይ ስራ እንደ አውሮፓውያን የዘመን አቆጣጠር ከ1993 እስከ 2005 ዓ.ም ድረስ በዚያች ሀገር በተካሄደው የእርስ በርስ ጦርነት ወቅት የተገደሉ የፓርላማ አባላትን ጉዳይ መፈተሽ ነው። ይህም በእርግጥ ሁነኛ እመርታ ነው ይላሉ ኖዜንጋ። ብሩንዲያውያን በመካከላቸው እርቅ ማውረድ ይቻላቸው ዘንድ ይህ ጥሩ አጋጣሚ ነው ብለን እናምናለን። ከዚህም በላይ ግን ፍትሕ መረጋገጡ ዋናው አስፈላጊ ነው ብሎ ስለሚያምን በሐቅና እርቅ አፈላላጊው ኮሚሽን መቋቋም ጉዳዩን በተጨባጭ ለመረዳትና ግድያዎቹ እንዴትና እና በማን እንደተፈጸሙ ለማረጋገጥ ያስችለናል። ተሸፋፍኖ በቆየው ጉዳይ ላይ አንዳች ብርሃን ከመፈንጠቁም ባሻገር ተጠያቂነትን የሚያረጋግጥልናል። የዓለሙ የፓርላማ አባላት ኅብረት አይፒዩ ጠቅላላ ስብሰባ በማካሄድ ላይ ሳለ በኒጀር ባለቤታቸው ህጻን ሲገዙ አንዳችም ለማድረግ ባለመሞከር የተወነጀሉትን የቀድሞውን የአገሪቱ ፓርላማ አፈ ጉባኤ ሀማ አማዱን የተመለከተ አዲስ ክስ ገጥሞታል። ከፍተኛ የፖለቲካ መሪዎችንና የአንዳንዶችንም ባለቤቶች ጨምሮ በምዕራብ አፍሪቃ የደራ የህጻናት ገበያ ህገ ወጥ የህጻናት አስተላላፊዎች መረብ ተዋና የሆኑ ሀያ ስምንት ሰዎች ጉዳይ ሌላው ነው ይላሉ። አሁንም የህብረቱ የሰብአዊ ጉዳዮች ፕሮግራም ኃላፊ ሮጀር ኒው ሂዚንጋ ዋው የዓለም የፓርላማ አባላት ህብረት አይፒዩና ኮሚቴው በክሶቹ ይዘት ላይ አቋም ባይወስዱም የአንድን አገር ብሔራዊ ሸንጎ አፈ ጉባኤ የተመለከተ ክስ እንደመሆኑና አንዳንድ የሚያሳስቡት ጉዳዮችን በመኖራቸው ኮሚቴው የክሱን ጭብጥ ፈትሾና የክሱን ሂደት በመከታተል ያሳስቡኛል ያላቸውን ጉዳዮች ይፋ አድርጓል። በተጨማሪም በቅርቡ የክስ ማዘዣ በመቆረጡ ኮሚቴው ታዛቢዎች የክስ ሂደቱን መከታተል መቻላቸውን ጨምሮ ጉዳዩን በቅርበት በማየት ላይ ይገኛል። ከኒጀሩ ፕሬዝዳንት ጋር በገቡት ግጭት ከመንግስት የተለዩት አማዱ ቁልፍ የተቃዋሚ መሪ ናቸው። በተለይ የተቃዋሚ ፓርቲዎችን ወክለው የሽንጎ አባል የሚሆኑ ወገኖች በዓለም ዙሪያ ይበልጥ ለከፋ የመብቶች ጥሰት የተጋለጡ መሆናቸውን ኑዜንጋ አስረድተዋል። ክቡራትና ክቡራን አድማጮች፣ የዜናውና የትንታኔው ክፍለ ጊዜ ተጠናቀቀ። አሁን ወደ አስተያየቶቻችሁ እንለፍ። ናስልን ዘዎች የተወጠረ አድማጣችን ነኝ። እኔ እነን ሀሳብ ለመግለጽ የፈለግኩት የማንም ድርጅት አባል ሳልሆን ለኢትዮጵያ ሕዝብ መማሰብ ነው። ሶስት መንግስታትን አይቻለሁ። በይበልጥ ግን የሁለቱን ሐሳብ ሳል ባቸው ጊዜ መሬት ላራሹ ተብሎ ብዙ መስዋዕትነት ተከፍለው በወታደራዊ መንግስት ተጠልፎ። ወታደራዊ መንገስ፣ ብዙ ወጣት አለቀ። በተቃዋሚዎች ግን ጥቂት ሰዎች ነበሩ። ደግም ሄደ ኢህአዴግ ሲመጣ ብዙ ወጣቶች መስዋዕትነት ተከፍሎ፣ አሁንም የሚጠቀሙት ጥቂት ብቻ ናቸው። ለማጠቃለያ ያህል ለወገኔ ለማስተላለፍ የሚፈልገው ፖለቲካ ስልጣን ነው። እባካችሁ ለጥቂት ግለሰቦች ስልጣን ለማብቃት ብላችሁ መስዋዕት እንድትሆኑ አልፈልግም። የፈለገው የፖለቲካ ድርጅት በመላ አነት ጭምር ስልጣን ለራሱና ለቤተሰቡ እንጂ ለድሀው ምንም የሚፈይደው ነገር የለም። በታሪክ ብዙ ተምረናል። ኢትዮጵያ ለዘላለም ትኑር፣ እግዚአብሔር ይባርቃት። ከአሜሪካ አመሰግናለሁ። ቪኦኤ በለውኔ ከካናዳ ጋዜጠኝነት ወንጀል አይደለም የሚል ዘገባ ሰምቻለሁ። እርግጥ ነው ጋዜጠኝነት ወንጀል አይደለም። ጋዜጠኝነት ያስተምራል ያሳውቃል ያዝናናል፣ እንጂ ወንጀል አይደለም። ኢትዮጵያ ስድስት ወር ቆይቼ መምጣቴ ነው እና እዛ ያሉ ጋዜጠኞች የሌለውን እየዘገቡ መንግስትና ሕዝብን የሚያጋጭ ነገር ነው የሚጽፉት። ስለዚህ ወንጀል ወንጀል ይሰሩበታል ማለት ነው። ለራሳቸው ፍጆታ ይጽፋሉ። ስለዚህ ጋዜጠኝነት ወንጀል አይደለም፣ ግን ግለሰቦች ወንጀል ይሰሩበታል ለማለት ነው። አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች ለማስታወስ ያህል ስልካችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። አሁን ከምሽቱ ሦስት ሰዓት ከሰላሳ አምስት ደቂቃ ሆኗል። አዲስ አበባ ከሰላሳ አራት ደቂቃ ሆኗል። አዲስ አበባ ላይ የሰዓቱን ዋና ዋና ዜና ቆንጅት ታሰማናለች። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት እነሶሊያና ሽመልስ በሚል ፋይል ጦማሪያንና ጋዜጠኞች ላይ አቃቢ ሕግ የመሰረተውን ክስ በአብዛኛው ሲቀበል አንዳንድ ፍሬ ነገሮች ግን ከክሱ እንዲሰረዙ በይኗል። ተከሳሾቹ በተሻሻለው የአቃቢ ሕግ ክስ መሰረት የእምነት ክደት ቃላቸውን እንዲሰጡም ተለዋጭ ቀጠሮ መሰጠቱ ታውቋል። ካለፈው ሰኞ ጀምረው መቀሌ ውስጥ ታስረው የነበሩት የተቃዋሚው አረና ትግራይ መሪ በዛሬው ዕለት መፈታታቸው ታውቋል። የአረና ትግራይ ለዲሞክራሲና ለሉዓላዊነት ሊቀመንበር አቶ ብርሃኑ በርሄ የታሰሩት ወንጀል ተፈጽሞበታል ተብሎ በሚጠረጠር ቤት በመገኘታቸው በወንጀል ድርጊት ትብብርና ፖሊስ ተሳድበሃል በሚል ምክንያት መያዛቸውን የመጀመሪያው የፓርቲው ሊቀመንበር አቶ ገብሩ አስራት ትናንት ለቪኦኤ በስልክ ማስታወቃቸው ይታወሳል። ሆኖም አቶ ብርሃኑ ዛሬ ከእስር ቤት ተለቀዋል። የተለቀቅኩት የታሰርኩት በፖለቲካ ውክቢያ ነው፣ የተፈታሁትም በፖለቲካ ነው ብለዋል። አመሰግናለሁ ቆንጂት፣ ለዜናው ከአሜሪካ ድምፅ ራዲዮ ጣቢያ በ25 እና በ31 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን ዲሞክራሲ በተግባር ይቀጥላል። የቀድሞው የ ኦነግ መሪ አቶ ሌንጮ ለታ የኦሮሞ ዲሞክራሲያዊ ግንባርን ኦዲኤፍን ይዘው ወደ አዲስ አበባ ለመግባት መዘጋጀታቸውን ገልጸዋል። የመንግስት ፈቃድ አግኝተው ይሆን? የቀድሞ የኦሮሞ ነጻነት ግንባር ኦነግ አመራር አባል የነበሩትና አሁን የኦሮሞ ዲሞክራሲያዊ ግንባር መሪ አቶ ሌንጮ ለታ ትግላቸውን በሀገር ውስጥ በሰላማዊ መንገድ ለማከናወን ወደ አዲስ አበባ በቅርብ ጊዜ እንደሚጓዙ አስታውቀዋል። ከዓመት በፊት ዋሽንግተን ዲሲ ለሚገኘው የኢትዮጵያ ኤምበሲ ለውይይት ዝግጁ መሆናቸውን በደብዳቤ ያሳወቁት የኦሮሞ ዲሞክራሲያዊ ግንባር አመራር አባላት ከኢትዮጵያ መንግስት ጋር ውይይት አድርገው ወደ ሀገር የመመለስ እቅድ ነበራቸው። ከኢትዮጵያ መንግስት የተገኘው ውሳኔ ጊዜ በመውሰዱ የኦሮሞ ዲሞክራሲያዊ ግንባር ወደ አዲስ አበባ ለማምራት መወሰኑን የፓርቲው መሪ አቶ ሌንጮ ለባልደረባችን ለሄኖክ ሰማ ግዜር ማምሻውን ገልጸውለታል። አቶ ሌንጮ ለታ በኢትዮጵያ ፖለቲካ የደርግን ውድቀት ተከትሎ የተመሰረተው የሽግግር መንግስት በፊትና በኋላ በፖለቲካ አመራር የቆዩ ሰው መሆናቸው ይታወቃል። አቶ ሌንጮ የትጥቅ ትግል የሚያከናውነውን የኦሮሞ ነጻነት ግንባር እስከ 1984 ዓ ም ድረስ ሲመሩ የቆዩ ሲሆን ከዛ በኋላ የኦነግ የሽማግሌዎች ምክር ቤት ውስጥ በአማካሪነት መስራታቸውን ይገልጻሉ። በአሁኑ ወቅት የኦሮሞ ዴሞክራሲያዊ ግንባር የተባለ በሰላማዊ መንገድ ለውጥ ለማምጣት የሚታገል የፖለቲካ ፓርቲ መስርተዋል። አቶ ሌንጮ ከኢትዮጵያ መንግስት ጋር የተያያዘውን ድርድር ወይም ውይይት እንዲያብራሩልን ከሚኖሩበት ከኖርዌይ በስልክ መስመር ላይ ይገኛሉ። እንደምን አመሹ አቶ ሌንጮ? ደህና ነኝ። እንግዲህ በቅድሚያ ከ11 ወራት በፊት ነው ከኢትዮጵያ መንግስት ጋር ለመወያየት እርስዎ የሚመሩት የኦሮሞ ዴሞክራሲያዊ ግንባር ድርጅት ፍላጎት እንዳለ ያሳወቀው ምን መልስ አገኛችሁ ከመንግስት ጋር ብዙ የመልእክት ልውውጥ አድርገናል በተለያዩ ደረጃዎች ግንኙነት ፈጥረናል እስካሁን ግን የተደመደመ ውጤት የለም ምን ማለት ነው የተደመደመ ውጤት የለም ሲሉ እኛ ቀደም ሲል የፈለግነው ከገዢው ፓርቲ ጋር መግባባት ላይ ደርሰን ከዚያ በኋላ ወደ ሀገር ለመመለስ ነበር። ይሄ አሁን ብዙ ጊዜ ፈጀ። ጊዜ ስለፈጀ ፈጀ እዚያው ሄደን ለመወያየት ወስነናል። ይሄን እያሰብን ነው። ይሄ የሆነው እንግዲህ ጊዜ ከመፍጀቱ አንጻር ነው ወይስ የኢትዮጵያ መንግስት ውይይቱ በሀገር ውስጥ እንዲከናወን በመወሰኑ ነው? የለም እኛው ፈልገን ነው ስለተጓተተ ወደ ሁለት ዓመት ይጠጋል። በተለያዩ ደረጃዎች ከመንግስት ባለስልጣናት ጋር መልእክት ስንለዋወጥ የቆየ ነው። ግን በጣም ስለተጓተተ የሚሻለው እዛው ሄደን ውይይት አድርገን መግባባት ላይ እንድንደርስ ነው። እንግዲህ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በመስከረም ሁለት ሺህ ስድስት ዓመተ ምህረት የኦሮሞ ዴሞክራሲያዊ ግንባርን ጥያቄ አስመልክቶ እንዲህ ብለው ነበር፣ እናድምጥ እና አቶ ለንጮ ለታ በግለሰብ ደረጃ እኔ እስከማውቀው ድረስ ከኦነግ ተለይተናል የሚል ሀሳብ ነው ያላቸው። ስለዚህ ከኦነግ እንዴት እንደተለዩ፣ ምን ይዘው እንደሚመጡ ሲያቀርቡ በዚህ ደረጃ ላይ ተመስርቶን ለመደራደር ዝግጁ ነው። እኛም በወሬ ደረጃ ሰምተናል ለዋሽንግተን ላለው ኤምባሲያችንም ደብዳቤ እንዳስገቡ ሰምተናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን እንግዲህ እንደ ሰማ ነው ከኦነግ እንዴት እንደ ተለያችሁና በምን እንደ ተለያችሁ ይዛችሁ እንድትመጡ እንድታስረዱ፣ በዚህ ተመርኩዞ ድርድር ለማድረግ ደግሞ ዝግጁ ነን ብለው ነበር። ከኦነግ በምንና እንዴት ትለያላችሁ? ድርድራችሁስ ምን ደረሰ? መጀመሪያ ስለ ድርድሩ ለመናገር ፈልጋለሁ። ተጓተተ ነው ያልኩት። ከመንግስት ጋር ግንኙነት ፈጥረናል። ነገር ግን ድርድሩ ለመጀመር ብዙ ጊዜ ፈጀ። ከእውነት ጋር ግልጽ ነው የምንለያይበት። እኛ የአዲስ አገር የመመስረት አላማ የለንም። ሁሉንም ህዝቦች እያሳተፈ የሁሉንም ህዝቦች ማንነትና ጥቅም የሚያከብር ስርአት ስራ ላይ እንዲውል ስለምንፈልግ፣ በመጨረሻ በትጥቅ ትግል እኛ አናምንም። ትጥቅ ትግል ዲሞክራሲን አያመጣም። ስለዚህ ያው መስዋዕትነት ስለማይቀር በስርዓቱ ውስጥ እየታገልን አስፈላጊውን መስዋዕትነት ከፍለን የኦሮሞን ህዝብ መብት ለማስከበር ነው የምንታገለው። እንግዲህ የኢትዮጵያ መንግስት በሁለት ሺ አንድ ዓመተ ምህረት በወጣው የጸረ ሽብር ህጉ ተመርኩዞ በሰኔ ሁለት ሺ ሶስት ዓመተ ምህረት ግንቦት ሰባት፣ ኦነግና ኦብነግን አሸባሪ ድርጅቶች ብሎ ሰይሟል። እነዚህን ድርጅቶች ከሚመሩ መካከል በሌሉበት ተከሰው እስከ ሞት ድረስ የሚያስቀጣ ብይን ተላልፎባቸዋል። እርስዎ እንግዲህ ወደ ኢትዮጵያ ሳይገቡ ለመወያየት ወይም ለመደራደር ለምን እንደፈለጉ እና ይሄ ደግሞ ምናልባት ስጋት የሚያሳድርቦት እንደሆነ ስጋት አለቦት? ያለ ውይይት ሲገቡ እኔ የሽብርተኝነት ክስ ሊቀርብብኛል ብዬ አላምንም። ከመንግስት አካባቢ የተገለጸልንም ይሄን ነው የሚያመለክተው እንደማትከሰሱ በሽብር አስቀድመው እንግዲህ በአመራር ይሳተፉበት የነበረው ኦነግ ስላለ ማለት ነው። ይሄንን ጥያቄ የማነሳለሁት ይሄ ደግሞ በኢትዮጵያ ውስጥ ኦነግ ተለይተናል፣ ኦነግ ላይ ጋር የለንም አሁን። ስለዚህ ቀጣይ የፖለቲካ እንቅስቃሴያችሁ ምንድን ነው የሚመስለው የኦሮሞ ዴሞክራሲያዊ ግንባር የምርጫ ተሳትፎ ይኖረዋል? ከሆነስ መቼ? የፖለቲካ ተቃውሟችሁ ደግሞ በምን ፖሊሲዎች ላይ ያተኮረ ይሆናል? ይህ እንግዲህ እዚያው አገር ቤት ደርሰን ገዢውን ፓርቲ አነጋግረን ተቃዋሚዎችን አነጋግረን በምን አይነት ሁኔታ ምን አይነት ግንኙነት እንደሚኖር እንወስናለን። ከሀያ አመት በላይ ሆነዋል ከኢትዮጵያ ከወጣሁ በጭፍኑ እዚሁኝ አሁን ይሄ በዚህ በዚህ ጉዳይ ከመንግስት ጋር እታገላለሁ በዚህ በዚህ ጉዳይ ጋር ደግሞ ከተቃዋሚዎች ጋር ይወግናለሁ ብዬ መናገር ትክክል አይሆንም። እንግዲህ እርስዎ የሚገቡበት ይሆናል። ይሄ የሚደረገው በልዑካን በኩል ነው። ከኢትዮጵያ መንግስት ጋር ከእናንተስ በኩል ሄደው የተነጋገሩ ወይም የተደራደሩ አዲስ አበባ ላይ የፓርቲው አባላቶቻችሁ አሉ? እስካሁን ማንም አልተላከም። ውይይቱን እዚያው ለማካሄድ ሀሳብ እንዳለን አሳውቀናል። አትምጡ እስካልተባልን ድረስ ለመሄድ ክፍት ሁኔታ አለ ማለት ነው። የእርስዎ ምክትል ዶክተር ዲማ ወደ አዲስ አበባ እንዳመሩ አንዳንድ ዘገባዎች ይሰሙ ነበር። እሱ ለግል ጉዳይ ነው ሄደው ሄደው ነበር። አሁን ከፖለቲካ ጋር አልተያያዝም። ያኔ ሄደው ለቅሶ ነው። ስለዚህ በቅርብ ጊዜ እንግዲህ ወደ ሀገር ለመመለስ እቅድ እንዳላችሁ ነው የገለጹት። አስቀድመውም እንደው ቀን ቆርጣቸዋል? የአውሮፕላን ትኬት ቆርጣቸዋል? አልገዛሁም፣ የአሮፕላን ትኬት ግን፣ እንዲያው ቀኑን ወይ ወራቱን ታውቃላችሁ መቼ እንደምትገቡ? አልወሰንም። በጣም ጥሩ። ይሄን እንግዲህ ስትወስኑ በጊዜው የምታሳውቁን ይሆናል። እኛም ይሄንን ሁኔታ ለአድማጮቻችን የምናደርሰው ነው። አቶ ሌንጮለታ የኦሮሞ ዴሞክራሲያዊ ግንባር መሪ ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። የኦሮሞ ዲሞክራሲያዊ ግንባርና የኢትዮጵያ መንግስት ያደርጉታል በተባለው ንግግር ዙሪያ የኢትዮጵያ መንግስት ምላሹን እንዲሰጠን ጋብዘናል። ለጊዜው ምላሻቸውን አላገኘንም። በመጪ ቀናት የመንግስቱ ባለስልጣናት መግለጫ እንደሚሰጡን ነግረውናል። እንግዲህ እንደተገናኘን ለአድማጮቻችን ይዘናቸው እንቀርባለን። ተከታዩ ሴቶችና ቤተሰብ ነው። ቆንጂት እዚሁዋ ተገቤ ቁጭ ብለሻል። የሴቶችና ቤተሰብ ፕሮግራም ባለቤት ምን ይዘሽ ይሆን ዛሬ? ደግሞ ሊባኖስ ውስጥ ሶሎሞን፣ በመካከለኛው ምስራቅ በአይነቱ የመጀመሪያው እንደሆነ እየተነገረለት ያለና ከተለያዩ ሀገሮች የፈለሱ የቤት ውስጥ ሰራተኞችን የሚያቅፍ ማህበር ተመስርቷል የሚል ዘገባ እየሰማን ነው። እንደሚታወቀው በሊባኖስ ቁጥራቸው እጅግ ብዙ ኢትዮጵያዊያት በቤት ውስጥ ስራ ላይ ተሰማረዋል። የመብት መጣስ በህይወታቸው ላይ ጨምሮ ለበርካ በርካታ ጥቃቶች መጋለጥ የባርነት ያህል በአሰሪና በአስቀጣሪ ተጠፍሮ የመኖር ወዘተ ጥቃቶች ተጋላጮች መሆናቸው የሚታወቅ ነው። የዚህ ማህበር መመስረት ምን ያህል ያግዛችኋል ለሚለው ወደ ቤይሩት ደውዬ አንዲቱን አነጋግሬ ያለሁኝ በምስረታው ላይ ነበረች። ፍቅርተ አስቻላይ ይባላለሁ። በዚህ ሀገር ስሜ በፓስፖርት ስሜ ዛህራ እና ምድራሽ የሚባለው ቤይሩት ነው የምኖረው። አስራ አራት አመት ሆኖኛል እዚህ ሀገር ላይ ስምንት አመት በኮንትራት ነው የሰራሁት። አሁን የምሰራበት የአንድ ግለሰብ ነው፣ ጌስት ሀውስ ነው። ሰሞኑን በመገናኛ ብዙኃን አንድ ዘገባ እየተመለከትን ነው። በቤት ውስጥ ስራ ላይ የተሰማሩ ሰራተኞች ለመጀመሪያ ጊዜ የሰራተኛ ማህበር ሊያቋቁሙ በሳምንቱ መጨረሻ ስብሰባ አድርገው ተነጋግረው ጨርሰዋል የሚል ድርጅቱ ከተጀመረ ከሁለት አመት በላይ ሆኖታል። እኔ ግን የማውቀው አሁን ከገባሁ ከድርጅቱ ወደ ሶስት ወር ሆኖኛል። ከድርጅቱ ዓላማ ጋር የመጓዝ ተጀመርኩኝ ማለት ነው። የድርጅቱ ዓላማ በቤት ውስጥ በቤት ሀገር ስደተኞች ማለትም ኢትዮጵያ፣ ስሪላንካ፣ ባንግላዴሽ ኦል ስደተኛ የሌሎች ሀገር ዜጎችን ጭምር አለብን። አንድ ብዛታችን ምናልባት እዚህ ሀገር ላይ ወደ አስር የማይተናነት ዜጎች አለ። ከአስር ሀገሮች ማለት ነው። ከአስር የማያንሱ የነዛ ስብስብ ነው። የአንድ ወይም የኢትዮጵያ ወይም የፊሊፒና ማህበር ብቻ አይደለም። በአጠቃላይ በቤቡት ሀገር ላይ የሚኖሩ ለቤት ሰራተኞች ነው የተቋቋመው ድርጅቱ። ይሄ እንግዲህ በአይነቱ የመጀመሪያው ነው። እስካሁን እንደዛ አይነት ማህበር ኖረው አያውቅም አያውቅም። በስብሰባው ላይ አሁን በሳምንቱ መጨረሻ በተደረገው እሁድ እለት ይመስለኛል፣ በዛ ስብሰባ ላይ ተገኝተሽ ነበረ ፍቅርተ? አዎ ተገኝቼ ነበር። ምን ያህል ትሆናላችሁ በስብሰባው ላይ የተካፈላችሁት? እኛ በአጠቃላይ ማህበሩ ወደ አምስት መቶ ከአምስት መቶ በላይ ነው። ኢትዮጵያዊያቱስ አንቺና እህቶችሽ መሰል እህቶችሽ ምን ያህል ተሆኑ ነበር? በዚህ ማህበር ስር የተደራጃችሁ ኢትዮጵያዊያኑ በግልጽ በእሁድ ዕለታት ስብሰባ ላይ እየተገኘ ነው ጥቂቶች ነን። በአባልነት የተመዘገቡ ግን ብዙሀን ነን ላይገኙ የቻሉበት በስራቸው ምክንያት ምናልባት ምናልባት በስራቸውም ምክንያት ነው ልልሽ እችላለሁ። በሁለተኛ ደረጃ ደግሞ አባልነትን ከተመዘገቡ በኋላ የድርጅትን አላማ እንዴት ነው ምን ልበልሽ በችለተኝነት ሊሆንም ያኔ ከዚህ በፊት ተደርጎ ስለማይታወቅ ማለት ነው። ሊሳካም ላይሳካም ላይሳካ ይችላል ብሎ በማመን ደረጃ ነው፣ በመጠራጠር ነው። ያለ መሳተቡም ፍላጎት ኑሯቸው አይደለም። የማህበሩ አላማ ምንድን ነው? ምንድን ነው የሚያደርግላችሁ ለእናንተ፣ ለሰራተኞች የመጀመሪያው ጥያቄ የማህበሩ አላማ የማንነት ጥያቄ ነው፣ መብት ማስከበር። እኛ ሰዎች ነን፣ እንደ ሰውነታችን እንደ ማንኛውም ዜጋ ወይም እንደ ማንኛውም የሆነ ሰዊ መብታችን ይከበርልን። ለምን ተረቅጠን እንኖራለን? ድምጻችን ይሰማ። ምናልባት ተበድዬ ሊሆን ይችላል። አቤት ለመንግስት አካል አቤት በምል ሰዓት እንሰማኝ የለም፣ ለምን አንሰማ ነው ትልቁ ጥያቄ። ይሄንን ማህበር የሊባኖስ መንግስት የሰራተኛ ጉዳይ ሚኒስቴር እንዳይቋቋም ብዙ እየተቀናቀነ ቆይቷል። ማህበሩ እንደውም ሊመሰረት ካለፈው ሁለት አመት የዛሬ ሁለት አመት ገደማ ጀምሮ ሲንቀሳቀስ ቆይቷል የሚልም በአንድ ዘገባ ላይ ተመልክቻለሁ። ምን ያህል ታውቂያለሽ? ስለዚህ ትክክል ትክክል። አሁን ግን ማለት ነው የሊባኖስ መንግስት አምስት መቶ ድምፅ ታገኘ ይህንን ማህበር ሊፈቅድለት እንደተስማማ ነው። እኛ በድርጅቱ ገለጻ የተደረገልን። እኛ ግን ከአምስት መቶ በላይ ነን። ሁለ በተደረገው መክፈቻ ላይ ማለት ነው በጥሩ ሁኔታና በጣም ደስ በሚል ሁኔታ ነው አጠናቀን የጨረስነው። ገና ስራችን ጀመረ እንጂ አላለቀም። ገና ሀ ብለን መጀመራችን ነው ማለት ነው። እህል ተዘርቶ እንደሚበቀል ገና ቡቃያዎችን ብዬ እገምታለሁ። አሁን በኋላ የሚጠበቅ እንትን ስራ በጣም ከፍተኛ ነው ብዬ ጠብቃለሁ። እንግዲህ ዚቤር ፍቃር ጋር ሊያስፋካል ሊችል ይሆናል። ፍቅርተ ኢትዮጵያዊያቱን በዚህ ማህበር እንዲታቀፉ በማበረታታት አላማውን በማስረዳት ረገድ ብዙ እንደ ሰራሽ ነው ከሌሎች ጓደኞችሽ ከእህቶችሽ የምሰማው የነበረው ትክክል ማለትም ይህንን ድርጅት ስናቋቁም እኛ ወይም ሰምተን ስንሄድ ሲነገረን የአምስት መቶ የሚያህሉ ማህበራቱ ተደራጅቶ ቢያንስ አምስት መቶ ሰው መገኘት አለበት። ከማንኛውም ዜጋ ከኢትዮጵያም፣ ከፊሊፒን፣ ከሁሉም ዜጋዎች ማለት ነው ቅልቅል ሆኖ አምስት መቶ ሰው ከተገኘ ይህንን ማህበር እንፈቅዳለን ብለው ከዚህ ሀገር መንግስት ጥያቄ ቀርቦለት ነበር፣ ለድርጅት ያንን ጥያቄ ያው የድርጅቱ ዋና ተጠሪ ቦታችን ማለት ነው ሚስተር ካስትሮ አብደላ ይህን ነገር ይፋ ሲያደርግልን እያንዳንዳችን የራሳችን ትግል ያስፈልገናል። በዛ ምክር በፈቃደኝነትና በደስታ ማለት ነው ጀሴቶችን የራስን ችግር ስለሆነ ለዚህ ከፍተኛ አስተዋጽኦ አድርግ ያለ ሆኖም ግን ማለት ነው ከኛት ኢትዮጵያውያኑ እንደ ኢትዮጵያዊነቱ የሚሆነውን ነገር መቀረብ ተቀብለውትና እንደሚተሳሰብ ቢሆን የበለጠ ደስ ይለኝ ነበር። ቢሆንም ግን እግዚአብሔር ይመስገን ጥሩ ነገር ነው ያለፈው። አሁንም እህቶች ስብሰባ ከተካሄደ በኋላ እንዳዩት እንደሚሳተፉ ነግረውኛል። በጣም ደስ ይለኛል ባለው ሁኔታ ማለት ነው። ምንድን ነው የምትጠብቂው? ምን ተስፋ ነው ያለሽ በዚህ ድርጅት፣ በዚህ ማህበር መቋቋም፣ የመብቶቻችሁ መከበር፣ የጥቅሞቻችሁ መከበርን አስመልክቶ ምን ተስፋ አለሽ? እኔ ኢትዮጵያዊ እንግዲህ እግዚአብሔር ፍቃዱ ከሆነልንና እንደኛ ሀሳብ አንደኛ የነጻነት ጉዳይ ነው፣ የማንነት ጥያቄ። እኔ ሰው ነኝ፣ እንደ ሰውነቴ አክብረውን። እነሱም የሚፈልጉት ሊሰጦቻቸው እኛም የምንፈልገውን እንዲሰጡን ነው። በሁለተኛ ደረጃ እህቶቻችን ብዙ ህቶቻችን ማለት ነው በቤት ውስጥ ታሽገው መውጣት አይችሉም። ከምግብ እንኳን ከምግብ ልጀምርልሽ። ከምግብ ከልብስ ያነት የማያገኙ እህቶቻችን ብዙ ህቶቻችን አሉ። ህይወታቸው የተሰዋለ ታሞ ሆስፒታል መጓዝ የማይችሉ ህቶቻችን አሉ። ያንን ነገር እንዲረዱንና የዚህ መፍትሄ እንዲሰጡን ነው። እኛ አሁን ትልቁ ጥያቄያችን ለተጎዱ ህቶቻችን ከጎናቸው እንድንቆም ለምንጠይቀው ጥያቄ የዚህ ሀገር መንግስት ምላሽ እንዲሰጠን፣ ሁልጊዜ ለእነሱ ብቻ የእነሱን ጆሮ ብቻ ሳይሆን ማዳመጥ ያለበት የእኛን የሚያዳምጥልን ነው። ብዙ ህቶቻችን እስር ቤት ወርቀዋል። ወንጀላቸው ምንድን ነው? የሰሩት ወንጀል ምንድን ነው ተብሎ ሲጠይቅ ምንም መልስ የለም። ፍርድ የሚሰጠው ብቻ ወይም አዳማ ወይም ስራ በተከታታይ መንስኤ ተነስተው ፍርድ ይሰጣችኋል። ያ ነገር ለምንድነው? ለምን እኛ ችግር አይታይልንም? ለምን እኛ እናስተማማን ነው ትልቅ ጥያቄያቸው። እሺ፣ ስለ ጊዜሽ አመሰግናለሁ በጣም ወይዘሪት ፍቅርተ አስቻለው። ተአስቻለሁ፣ ስለአዳመጣችሁ እኔ በጣም ምን ስለደየጣችሁ በጣም ነው አመሰግናለሁ ቆንጆ ለዘገባው። አሁን ወደ ተከታዩ ዝግጅት እንለፍ። አሜሪካና ወይም አሜሪካና ህዝቧ በመስከረም ወር ሃያ የደቡብ ሱዳን ወጣቶች በናሽናል ጂኦግራፊክ የቴሌቪዥን ጣቢያ የፎቶ ማንሳት ስልጠና ተሰጥቷቸዋል። ከመላ ሀገሪቱ የተሰባሰቡት ወጣቶች የሚኖሩባቸውን ማህበረሰቦች የዕለት ተዕለት ኑሮ ፎቶ በማንሳት ታሪካቸውን እንዲናገሩ በማሰብ ነው ስልጠናው የተዘጋጀው። የአሜሪካ ድምጿ ጁሊ ታቦ በዋሽንግተን ዲሲ ሦስቱን ደቡብ ሱዳናውያን ሰልጣኞች አነጋግራ ያጠናቀረችውን ሄኖክ ሰማ ጊዜር ያቀርባል። አንድ ፎቶ ከአንድ ሺህ ቃላት ይስተካከላል ይባል የለም። እነኚህ ፎቶግራፎች በሕይወት የታሪክ ማኅደር አንዲት ቅጽበትን በመቅረጻቸው ያኖሩ ናቸው። የወዳጅ ዘመድ፣ የጓደኛ ሥራ፣ ማኅበረሰብ ኑሮ፣ ፍቅርና መልሶ መቋቋምን ያሳያሉ። ፎቶግራፎቹን ያነሱት ወጣቶች ከዓለም ዙሪያ በናሽናል ጂኦግራፊክ የቴሌቪዥን ጣቢያ ስልጠና የተሰጣቸው ናቸው። የ20 ዓመቷ ካትሪን ሲሞን አሮና ደቡብ ሱዳናዊት ባለፈው የጸደይ ወቅት ስልጠና ከተሰጣቸው ወጣቶች አንዷ ናት። joining the photo camp meant a lot to me because it gave me a sense of thinking about photo in a very different way። የፎቶ ስልጠናውን ማግኘቴ እኔን በእጅጉ ጠቅሞኛል፣ ምክንያቱም ስለ ፎቶግራፍ አነሳስ የተለየ አስተሳሰብ እንዲኖረኝ ስለረዳኝ። የመገናኛ ብዙኃን ስለ ደቡብ ሱዳን ኑሮ የሚዘግቡት በጣም በጥቂቱ ነው። በደቡብ ሱዳን የዕለት ተዕለት ኑሮን በማሳየት የተለየ መልእክት ያስተላልፋል። ሰዎችን እንደ ሰው ያለ ትዝብት የመሳል ልባዊ ፍላጎት አለኝ። ይህንን በካሜራ የቀርጬ ለማኖር ነው ፍላጎቴ። ከእነዚህ ተማሪዎች ጋር ልምድ ያላቸው የናሽናል ጂኦግራፊክ ፎቶ አንሺዎች አብረዋቸው በቅርበት ሰርተዋል። መሰረታዊ የፎቶ አነሳስ አስተሳሰብ እንዲያገኙ ትምህርት ቀስመዋል። በክፍል ውስጥና በመስክም ጭምር የፎቶ ትምህርት እንዲያገኙ ተደርጓል። ካትሪን ሲሞን አሮን በአንድ ወላጆቻቸውን ያጡ ሕጻናት ማሳደጊያ የከፋው ሕጻንን ፎቶ አንስታለች። ይህንን ፎቶግራፍ በጣም ነው የምወደው፣ ምክንያቱም አንድ ቅጽበታዊ የሕፃን ልጅ ስሜትን ነው የሚያሳየውና በውስጥ የታመቀውን ስሜት በፊቱ ላይ ለመመልከት ይቻላል። እነዚህን ቅጽበቶች ቀርጾ ማስቀረት ፍጹም ደስታ ይሰጠኛል። ካትሪንና ሁለት ሌሎች ደቡብ ሱዳናዊ የፎቶ ሙያ ተማሪዎች በቅርቡ ናሽናል ጂኦግራፊክ ቴሌቪዥን ያሰናዳው የፓናል ውይይት ላይ ስለ ልምዳቸው ተናግረዋል። I want to improve my skills. ችሎታዬን ማሻሻል እፈልጋለሁ። ዱኩ ስቲቨን ሳቪ ይባላል። የመስክ ስራውን እንዲያከናውን የኪክቦክስ ስፖርተኞች ለአንድ ውድድር ሲዘጋጁ ፎቶ እንዲያነሳ ነው ስራ የተሰጠው። አንዱ ቦክሰኛ የለበሰው ቁምጣ በአንድ ጎን የደቡብ ሱዳን ባንዲራ፣ በሌላ በኩል ደግሞ የዩናይትድ ስቴትስ ባንዲራ ያሉበት ነበር። I need to tell a story about that picture because you know ይህንን ፎቶግራፍ ማንሳት ነበረብኝ ምክንያቱም ዩናይት ስቴትስ ደቡብ ሱዳናውያን ነጻ አገር እንድትመሰርት ረድታለች እና ይሄ ለእኔ በጣም ትልቅ ነገር ነው። ዳኩ እነዚህን የኪክቦክስ ተፋላሚዎች ፎቶ ሲያነሳ የተረዳው ቁም ነገር ከውጊያና ግጭት የተለየ አማራጭ መኖሩን እንደሆነ ያስተውላል። የአገሬ ወጣቶች በውጊያ ተጠምደው ይገኛሉ። ወታደራዊ አንጃዎች ጎራ ለይተው በመቀላቀል የገዛ ወንድሞቻቸውን መልሰው ይገድላሉ። ሁሉንም ተፋላሚዎች በአንድ ላይ በማምጣት ውጊያቸውን ሰላም ለማስፈን ማድረጋቸው ሕዝባችንን ይጠቅማል። አኳት ጆል ማያክ ደግሞ ሌላው የፎቶ ማንሳት ሙያ ተማሪ ነው። በአንድ የስደተኞች ጣቢያ ነው ተግባራዊ ልምምዱን ያደረገው። እድገቴ በሰሜን ኬንያ ውስጥ በሚገኝ የስደተኛ ጣቢያ ነው። ወደዛ ሳምራም የራሴን ታሪክ ተመልሼ ለመፈተሽ ዕድል አገኘው። ከዚያም በዚያ የተነሳ ወዲያውኑ ልብ ለልብ ተገባባን። ይህን የፎቶግራፍ ትምህርት የሚያስተባብሩት ክሪስትን ኤልስነር ናቸው። ስራቸውን የጀመሩት ከ12 ዓመታት በፊት እንደሆነ ያስረዳሉ። ዓላማችን ወጣት ልጆች የራሳቸውን ድምፅ ፈልገው እንዲያገኙና ታሪካቸውን በፎቶግራፍ አንስተው እንዲገልጹ ለማበረታታት ነው። ከማህበረሰባቸው ጋር አብረው ስለሚኖሩና የኑሮውም አካል ስለሆኑ የሚሰጡን የፎቶ ታሪክ ከውስጥ የመነጨ ነው። ለዚህ ነው መርሃ ግብሩን የጀመር ነው። ናሽናል ጂኦግራፊክ የፎቶ ማንሳት ትምህርት በበርካታ የዩናይትድ ስቴትስ ከተሞችና በዓለም ዙሪያ የመስጠትና የማስፋፋት ፍላጎት አለው። አድማጮች፣ አሁን ልንሰናበት ጥቂት ደቂቃዎች ናቸው ያሉን። የፕሮግራም ማሳሰቢያለን በመጪው ግንቦት ስለሚካሄደው ብሔራዊ ምርጫ ጥያቄ አለው። ለጥያቄዎቹ መልስ እንዲሰጡ የጥያቄው መልስ ዝግጅት ክፍል አቶ ነጋ ዱፊሳን አነጋግሯል፣ ጋብዟል። የብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ዋና ኃላፊ ናቸው። ጥያቄዎቻችሁን እስከ ከነገበስተያ አርብ ከጠዋቱ ሁለት ሰዓት ወይም 8 ኤኤም በዋሽንግተን ዲሲ አቆጣጠር፣ በአዲስ አበባ አቆጣጠር ደግሞ አርብ ከሰዓት በኋላ እስከ 10 ሰዓት ድረስ አስተላልፉልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። የኢሜይል አድራሻችን ኒውስ horn@voanews.com ነው። ለጥያቄው መልስ ከመሰናበታችን በፊት አጫጭር ማጠቃለያ ዜና እናሰማ። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት እነ ሶሊያና ሽመልስ በሚለው ፋይል ጦማሪያን እና ጋዜጠኞች ላይ አቃቢ ሕግ የመሰረተውን ክስ በአብዛኛው ተቀብሎ አንዳንድ ፍሬ ነገሮች ከክሱ እንዲሰረዙ በዛሬ ዕለት በይኗል። ካለፈው ሰኞ ጀምረው በመቀሌ ታስረው የነበሩት የተቃዋሚው አረና ትግራይ መሪ በዛሬው ዕለት መፈታታቸው ታውቋል። የአረና ትግራይ ለዲሞክራሲና ለሉዓላዊነት ሊቀመንበር አቶ ብርሃኑ በርሄን ማለታችን ነው። የኤርትራ መንግስት ስድስት ጋዜጠኞችን በዋስ ከእስር ለቋል ያሉትን ዘገባዎች በደስታ ተቀብለናል ስትል ዩናይትድ ስቴትስ አስታውቃለች። የሶማሊያ ፕሬዚደንት ለአልቃይዳው ግብረ አበር ለአልሸባብ አባላት ምህረት እንሰጣለን ያሉትን ጥሪ በዛሬው ዕለት ደግመው አሰምተዋል። አመሰግናለሁ ቆንጂት። ለማጠቃለያ ዜናው አንዳንድ አጠራጣሪ ያሉ የመረጃዎች እናካፍላችሁ ከምንዛሬ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ27 ሳንቲም ተመዝሯል። ይሄ አማካዩ ነው። የመሸጫው ዋጋ እርሶ 1 ዶላር ካለው 20 ብር ከ16 ሳንቲም ይሰጥቶታል። የመግዣው ዋጋ ደግሞ እርሶ 1 ዶላር ከፈለጉ 20 ብር ከ37 ሳንቲም መክፈል አለብዎት። ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ባገኘሁት መረጃ መሰረት አሁን ስቱዲዮ ባያለን፣ ነገና ሰሞኑን በመላ ኢትዮጵያ ሙሉ በሙሉ ፀሐይ ይሆናል። አዲስ አበባ ከፍተኛ ሙቀቷ 24 ዝቅተኛው ስድስት ዲግሪ ሴልሺየስ ነው። በኢትዮጵያ ከፍተኛው 39 የጋምቤላው ነው። ዝቅተኛው ደግሞ 3 ዲግሪ ሴልሺየስ የጅማው ይሆናል። የተከበራችሁ አድማጮች ዝግጅታችን ተጠናቋል። ፕሮግራሙን ይመራልን ንጉሡ ታምሬ፣ እንደዚሁም የቴክኒክ መሐንዲሱ በስቱዲዮ ይገኛል ጃክሰን ዊት ያስተናግድናችሁ ቆንጅ ታዬና እኔም ሶሎሞን አባተነን። በእኛ በኩል ሰላም ደህና ደሩ። እስከ ትግርኛ ቋንቋ ስርጭት በዚህ በተጀመረው ሙዚቃ አንቋል የጠላሽ ይጠላ በጥላሁን ገሰሰ